የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ሰኞው ጥቅምት 10 2012 ዓ.ም ነው። አብራችሁን ስለምትሆኑ እናመሰግናለን። ከምትሰሟቸው ጥንቅሮች መካከል ከትግራይ ክልል ወደ እኛ የሚላኩ ተማሪዎች ምንም አይነት የደህንነት ስጋት አይኖርባቸውም ሲሉ ሁለት የአማራ ክልል ዩኒቨርሲቲዎች ተናገሩ። ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር፣ በተለይ ደግሞ በሕዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ። በ የደሴ ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ ይለናቸው አብረውን ያመሻሉ በሌላ ዜና የኢትዮጵያ ጠቅላይ ሚኒስትር ያሸነፉት የኖቤል ሽልማት ለአፍሪካውያን ልዩ ትርጉም እንዳለው ተነግሯል። ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት እንደ አውሮፓውያን አቆጣጠር አርብ ጥቅምት 11 2019 ምንጊዜም የማንረሳው ቀን ነው የአፍሪካ ህብረት የወቅቱ ሊቀመንበር ሙሳ መሐመድ ፋኪ ናቸው። ዝርዝሩን ይዘናል። ከቴክኖሎጂ መንደር የሚያዘልቁን መሰናዳዎችንም አብረን ሰንቀናል። የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረሞ። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን ውድ እናንተ መተናል። የድሬዳዋ ሰላምን በተመለከተ ከሁሉም የከተማዋ ቀበሌዎች የተውጣጡ ነዋሪዎች የተሳተፉበት የውይይት መድረክ በትላንትናው ዕለት በድሬዳዋ በቴክኒክና ሙያ አዳራሽ ተካሂዷል። ነዋሪዎቹ አሉ የሚሏቸውን ችግሮች ያነሱ ሲሆን የኦዴፓ ማዕከላዊ ኮሚቴ የመጡት አቶ ጌታቸው ታምራት፣ የምስራቅ እዝ ምክትል ኃላፊ ብርጋዴር ጄኔራል ዱባለ አብዲና ምክትል ከንቲባ ከዲር ጁሃር መድረኩን መርተውታል። ከነዋሪዎቹ ከተነሱት ጥያቄዎች መካከል የአመራሩ ከረብሻው ጀርባ ያለበት መሆኑ፣ ህገ መንግስቱና ህገ መንግስቱ ለዜጎች ያጎናጸፋቸውን መብቶች እየተከበሩ አለመሆናቸው፣ ነዋሪው እርስ በርሱ እየተጋጨ መሆኑንና ይህንን የሚያጋግሉ ሌሎች ጥቂቶች እንዳሉ፣ ከሌላ ቦታ እየገቡ ሰላም የሚያደፈርሱም እንዳሉ፣ የጸጥታ ኃይሎች አድላዊ እርምጃዎችን እየወሰዱ ስለመሆናቸው እንዲሁም መደበኛ ያልሆኑ አደረጃጀቶች የጸጥታ ችግር እየፈጠሩ ስለመሆናቸው ይጠቀሳሉ። የኦዴፓ ኢህአዴግ ማዕከላዊ ኮሚቴ አባልና ከክልሉ ውጭ ያሉ የድርጅቶች ጉዳይ ኃላፊ የሆኑት አቶ ጌታቸው ተምራት ድሬዳዋ በፊት ይታወቅበት የነበረውን ፍቅር መመለስ አለባችሁ ሲሉ ተሰብሳቢዎችን መክረዋል። ድርጅታቸውም ኃላፊነቱን የማይወጣ አመራር ካለ ከከፍተኛ እስከ ዝቅተኛ አመራር እርምጃ የሚወስድ መሆኑን አስታውቀዋል። ዘገባው የአዲስ ቸኮል ነው። የዩናይትድ ስቴትስ የአየር ትንበያ ባለሙያዎች በምስራቅ አፍሪቃ ክልሎች ከባድ ዝናብ መውረድ እንደሚቀጥል ተንብየዋል። ሀገሮቹ ከባድ ዝናብና የጎርፍ መጥለቅለቅ ሲፈራረቅባቸው ቆይተዋል። ክልሎቹ የኢትዮጵያና የሱዳን ደቡባዊ ክፍሎችን፣ ዩጋንዳን፣ ታንዛኒያ ሰሜን ክፍልን እንዲሁም ኬንያ ሲሆኑ ከዚህ ቀደም እነዚህ ሀገሮች ከመስከረም እስከ ታህሳስ ወራት ባለው ጊዜ ውስጥ የሚያገኙት ዝናብ ውስን መሆኑን የዩናይትድ ስቴትስ ብሔራዊ የውቅያኖስና የህዋ አስተዳደር ገልጿል። ዩናይትድ ስቴትስ በሰሜን ምስራቅ ሶሪያ የነዳጅ ዘይት መስኮች አጠገብ አንዳንድ ወታደሮች እንደምትተው የመከላከያ ሚኒስትር ማርክ ኤስፐር ዛሬ ተናግረዋል። አላማው የነዳጅ ዘይት መስኮቹ እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል እንዳይያዙ ነው። ዛሬ የአሜሪካ ወታደሮችን ያሳፈሩ ከአንድ መቶ በላይ መኪኖችን ያካተተ ካሚዮን ኢራቅ ገብቷል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮች ከሰሜን ሶሪያ እንዲወጡ ባዘዙት መሰረት ነው ወታደሮቹ የወጡት። ይሁንና አንዳንድ የአሜሪካ ወታደሮች በኩርዶች ከሚመራው የሶሪያ ዴሞክራሲያዊ ኃይሎች ጎን ሆነው በነዳጅ ዘይት መስኮች አጠገብ ጥበቃ ላይ እንደነበሩ ኤስፐር ገልጸዋል ቁጥሮችን በሚመለከት የረዥም ጊዜ ውሳኔ አልተደረገም ለትራምፕም የቀረበ ሀሳብ የለም ሲሉ የመከላከያው ኃይል ኃላፊ አስገንዝበዋል ፕሬዚዳንት ትራምፕ ነዳጅ ዘይቱን ጠብቀናል ሲሉም በትዊተራቸው ገልጸዋል የብሪታንያ ምክር ቤት አፈ ጉባኤ ጆን ቤርኮ የተወካዮች ምክር ቤት የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ ሌላ ድምፅ እንዳይሰጥ ዛሬ አግደዋል። ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ከአውሮፓ ህብረት እንድትፋታ በሚያደርጉት ጥረት ሌላ እክል ገጥሟቸዋል ማለት ነው። የብሪታንያ ምክር ቤት አባላት ጆንሰን ያወጡትን የፍች እቅድ ባለፈው ቅዳሜ አልደገፉም። ቤርኳ አያይዘውም አዲስ ድምፅ የመስጠቱ ሙከራ ድግግሞሽና ስነስርዓት አልባ ስለሚሆን ዛሬ ክርክር አይካሄድበትም ብለዋል። አፍጋኒስታን የተመደቡት የዩናይት ስቴትስ ወታደሮች ቁጥር ካለፈው አመት አንስተው በሺህ መቀነሱን አፍጋኒስታን ያሉት ከፍተኛ የዩናይት ስቴትስ ወታደራዊ አዛዥ ገልጸዋል። የተቀሩት ወታደራዊ ሰራተኞች ግባቸውን የመምታት አቅም አላቸው ብለዋል። ጀነራል ኦስቲን ስካት ሚለር ይፋ ባደረጉት ጉዳይ መሰረት በአሁኑ ወቅት አልቃይዳና እስላማዊ ቡድንን የመሳሰሉት አሸባሪ ቡድኖችን እንዲታገሉ አፍጋኒስታን የቀሩት ወታደሮች አስራ ሁለት ሺ ይሆናሉ። እነዚህ ወታደሮችም ከታሊባን ጋር የሚዋጉትን የአፍጋኒስታን ወታደሮችን ያሰለጥናሉ፣ ምክር ይሰጣሉ፣ እንዲሁም ይረዳሉ ተብለዋል። አድማጮች ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያው ጠቅላይ ሚኒስትር ያሸነፉበት የኖቤል ሽልማት አፍሪካውያን ለአፍሪቃ ችግሮች አፍሪካዊ መፍትሄ ማምጣት እንደሚችሉ እያረጋገጠ ነው ሲሉ ሙሳ ፋኪ መሀመድ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ይህን የተናገሩት በኖቤል ሽልማቱ የተሰማውን ደስታ ለመግለጽ የሰላም ሚኒስተር ባዘጋጀው ስነ ስርዓት ላይ ነው። በተለይም በኢትዮጵያና በኤርትራ መካከል ሰላም እንዲሰፍን አስተዋጽኦ ያደረጉትን ፕሬዝዳንት ኢሳያስ አፈወርቂን ያመሰገኑት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፕሬዝዳንቱ በመቀሌ ጎዳናዎች ላይ የሚሄዱበት ቀን እንዲመጣ ጸልዩ ሲሉ ለኢትዮጵያውያን መልእክት አስተላልፈዋል። እስክንድር ፍሬው ተከታዩን ልኳል። በሰላም ሚኒስቴር አዘጋጅነት በተካሄደው በዚህ ስነ ስርዓት ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት ሽልማቱ ለሀገሪቱ ጭምር የተበረከተ ነው ብለዋል። ዶክተር አብይ አህመድ የኖቤል ሽልማት ያሸነፉበት እንደ አውሮፓውያን አቆጣጠር አርብ ጥቅምት 11 2019 ምንጊዜም የማንረሳው ቀን ነው። የኖቤል ኮሚቴው የሰጠውት ይህ ታላቅ ክብር ውድ ወንድሜ ዶክተር አብይ አህመድ አፍሪካን በሙሉ የሚያከብር ነው። ድር ብሬዘር ዶክተር አብይ አህመድ ኢዝ ዋን ዘት ሆኖርስ ሽልማቱ አፍሪካ ግጭቶችን በሰላም ለመፍታት ያላትን ቁርጠኝነት እንደሚያሳይም ሊቀመንበሩ አስረድተዋል። አህጉሪቱ የራሷን ችግሮች መፍታት እንደምትችልም ማረጋገጫ ነው ብለዋል። በቅርቡ በሱዳን እንዳየነውም ሽልማቱ ችግሮች አሉ ቢሆንም አፍሪካና አፍሪካውያን ለአፍሪካ ጥቅም አፍሪካዊ መፍትሄ ለመስጠት እንደሚችሉ ያረጋግጣል ነው ያሉት። የእንኳን ደስ ያለን መልእክት ያስተላለፉት ፕሬዚዳንት ሳህለ ወርቅ ዘውዴም ሽልማቱ ከፍተኛ ትርጉም ያለው መሆኑን አብራርተዋል። ክቡር ጠቅላይ ሚኒስትር እንኳን ደስ አለዎት። ኢትዮጵያውያን ሁላችንም እንኳን ደስ አለን። ሰውን ማክበር ማወቅ አለብን። ክብር የሚገባውን በተገቢው ማክበር አለብን። በቀላሉ ማለፍ አንችልም። እንደዚህ አይነት ሽልማቶች አለማችን በምትገኝበት የተወሳሰበ ሁኔታ የወደፊት እጣ ፋንታው ግልጽ ባልሆነበት ጊዜ አህጉራችን አፍሪካ ብዙ መሻሻሎችን ብታሳይም ቅድሚያ ቦታ ባልተሰጠን ጊዜ የዚህች ምድር የዚች አህጉር ተወላጅ በዓለም አቀፍ ደረጃ የተከበረ አንዳንዴም ደግሞ ለተወሰኑ የዓለማችን ክፍሎች ተወላጆች ብቻ የተከለለ የሚመስልንን እውቅና ማግኘታቸው ብቻውን እንኳን አንገታችንን ከፍ እንድናደርግ እንደ ሀገር እንድንኮራ ብሎም ለበለጠ እውቅና እንድንዘጋጅ የሚጋብዘን ነው። ክቡር ጠቅላይ ሚኒስትራችን ይህን እድል ከገጠማቸው ጥቂት ሰዎች መካከል አንዱ የመጀመሪያው ኢትዮጵያዊ በመሆን ለኢትዮጵያን ከፍታ፣ ለህዝባችን ክብር፣ ለሁላችንም ደግሞ የኩራት ምንጭ ሆነዋል። ለሰላም መስፈን አስተዋጽኦ ያደረጉ ግለሰቦች በየዓመቱ የሚወስዱት ሽልማት መስጠት መጀመሩን የሰላም ሚኒስቴር በዚሁ ስነ ስርዓት ላይ ይፋ አድርጓል። የዚህ ዓመቱ አሸናፊ ደግሞ ጠቅላይ ሚኒስትር አብይ አህመድ መሆናቸውን በመግለጽ ሽልማት አበርክቷል። የመከላከያ ሚኒስቴርን፣ የፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎትን የመሳሰሉ የመንግስት መስሪያ ቤቶች እንደዚሁም መንግስታዊ ያልሆኑ ተቋማት ደግሞ የኢትዮጵያ ካርታ ያለበትን ሀብል ለጠቅላይ ሚኒስትር አብይ አህመድ በሽልማት አበርክተዋል። ጠቅላይ ሚኒስትር አብይ አህመድ ግን ከእኔ ይልቅ የሚገባው በማለት ስጦታውን ከአንገታቸው ላይ በማውለቅ ለትግል አጋራቸው አጥልቀዋል። ምናልባት የሰላም ሚኒስቴር እና እዚህ ያላችሁ ሰዎች እንደምትፈቅዱልኝ በማመን በብዙ መከራ በብዙ ችግር በብዙ ደህንነት አብረው እንደነበሩ ወንድሞቼ፣ ጓደኞቼ እና የነሱ ሁሉ አስተባባሪና መሪ የነበረው የደህንነት ጓደኛዬ እና ወንድሜ ለማ መገርሳ የዚህ ክብር ባለቤትና እና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድፈቅዱልኝ በኢትዮጵያና በኤርትራ መካከል ከተፈጠረው ሰላም አንጻር ፕሬዝዳንት ኢሳይያስ አፈወርቂም ክብርና ምስጋና ይድረሳቸው ብለዋል ጠቅላይ ሚኒስትሩ። ፕሬዝዳንት ኢሳይያስ አፈወርቂ በመቀሌ ጎዳናዎች ላይ መራመድ የሚችሉበት ጊዜ እንዲመጣም ምኞታቸውን ገልጸዋል። ፕሬዝዳንት ኢሳይያስ በምንገናኝበት ጊዜ ሁሉ አንድ ነገር ሲናገሩ ሰማቸዋል በመቀሌ ጎዳና ላይ ወክ ማድረግ ይፈልጋሉ። የትግራይ እናቶች እና አባቶች ማንም እንግዳ ሲመጣ ነጭ ለብሰው ዘንባባ ይዘው ፈንድሻ እየረጩ በፍቅር ሰው መቀበል ያውቁበታል። የፕሬዚዳንት ኢሳይያስ በመቀሌ ከተማ በእኛ ሁሉ አጃቢነት ወክ እያደረጉ ከሚወዱት ህዝባቸው ጋር የመገናኘት ጥማቸው እንዲሳካ በጸሎታችሁ ታግዙ አደራላችሁ። ፈልጋሉ የሁለቱን ሀገራት ግንኙነት መሻሻል ተከትሎ በተደጋጋሚ ወደ ኢትዮጵያ የመጡት ፕሬዚዳንት ኢሳያስ አፈወርቂ ከአዲስ አበባ በተጨማሪ ወደ ደቡብ ኢትዮጵያና አማራ ክልል ቢሄዱም ቅርባቸው ወዳለው የትግራይ ክልል አቅንተው አያውቁም። የጠቅላይ ሚኒስትር አብይ አህመድ ንግግርም ከዚህ እውነታ ጋር አሊያም ሰፋ ካለ ፖለቲካዊ ምክንያት ጋር የተያያዘ ስለመሆኑ ግልጽ አይደለም። ህወሓት ሰሞኑን ያወጣውና ፌዴራል መንግስቱን ብሎም ኢህአዴግን አብዝቶ የተቸበት መግለጫ ያንን ተከትሎ ደግሞ ከኢህአዴግ ምክር ቤት ከጠቅላይ ሚኒስትር ጽፈት ቤትና፣ ከራሳቸው ከጠቅላይ ሚኒስትሩ የተሰጡ ምላሾች ቢያንስ በአገር ውስጥ ያለውን ልዩነት በግልጽ አመላክተዋል። ልዩነቱ ከጎረቤት ሀገራት ጋር ባለው ግንኙነት ላይ እንዴት እንደሚንጸባረቅ ለማወቅ ግን ተጨማሪ ማብራሪያ ይጠይቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ ነው በመተላለፍ ላይ የሚገኘው። ከትግራይ ክልል የተመደቡ አዲስ ተማሪዎችን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ እንደሌለና ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታውቀዋል። ሁለቱ ዩኒቨርሲቲዎች እንግዲህ ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ እንደሆነም ተናግረዋል። መስፍን አድራጊ ዝርዝሩን ይዘዋል። ከሰሞኑ ሰሞነኛ ወሬዎች አንዱ የትግራይ ክልል አዲስ የተመደቡ ተማሪዎችን ወደ አማራ ክልል አልክም ማለቱ ነበር። በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት ያለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየለ ነበሩ። ባለፉት ሶስት ዓመታት በሀገር አቀፍ ደረጃ በነበረው ግጭት በተለይ መነሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎችን ወቅታዊ ሁኔታ ተበብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ የደሴና የአካባቢው ሕዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ልጆቹ አድርጎ በመቀበል ረገድ ከፍተኛ አስተዋጽኦ እያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉት ሶስት ዓመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭኛም ጋር አልተፈጠረም ለማለት አይደለም፣ ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም። በወሎ ዩኒቨርሲቲ ረገድ በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብ ማሰብን የሚያደፈርስ ነው ይላሉ። ሰሞኑን በመገናኛ ብዙሀን የሰማ ነው። በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ በግሌ የተላለፈው መልእክት ቲንክ የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ ሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎች ጫና የሚያሳድር ከትግራይ ክልል አስራ ሁለተኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም። በርካታ ቁጥር ያላቸው የአማራ ክልል ተወላጅ ተማሪዎች ወደ ትግራይ በተመደቡበት ሁኔታ እንዲህ አይነቱ መግለጫ መሰጠቱ ከፖለቲካ ፍጆታ ያለፈ እውነታ የለውም ሲሉም ያክላሉ። ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የአስራ ሁለተኛ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም በእነ አክሱም፣ መቀለ፣ አዲግራት ሁሉም ሁለቱም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታትስቲክስ ብናየው ከአማራ ክልል የ12ኛ ክፍል መለቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ ዓመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመደቡ ተማሪዎችን የአካባቢው ማህበረሰብ ያም አገራችሁ ነው፣ አክሱምም አገራችሁ ነው፣ መቀለም አገራችሁ ነው ብሎ እናት አባትም፣ የአካባቢው መንግስት፣ የአካባቢው ማህበረሰብም፣ የጸጥታ ኃይሉም፣ የከተማና የወረዳ እንዲሁም የዞን አስተዳደሩም በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሄደው እንዲያስተምሩ የራሱን የሆነ አስተዋጽኦ አድርገዋል። እንደ ዩኒቨርሲቲም እኛም የአካባቢው ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያ ዩኒቨርሲቲ የራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው። የደብረ ብርሃን ዩኒቨርሲቲ ጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ በተሰጠው መግለጫ ቅሬታ እንዳላቸው አልጠበቁም። በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም፣ ወደዚህ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ህዝቡ ተሳስሮና አንድ ሆኖ የሚኖረው እና አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ሕዝብ የኢትዮጵያ ልጆች አንድ ሆነው አንድ ሆነን ተምረን መጥተናል። አሁን ደግሞ የእኛ ልጆች አብረው እየተማሩ ነው። ለወደፊቱም ደግሞ እየተማሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው። ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ አለመሆኑንም ይናገራሉ። ሀገራዊ የሆነ በተለያዩ ዩኒቨርሲቲዎች የሚታዩ ያለመረጋጋት ምልክቶች ነበሩ። ይህም ባለፈው ዓመት ብቻ ሳይሆን ከአምስት ስድስት ዓመት በፊትም ይሄ ነገር አለ፣ አዲስ አይደለም። ለአንድ ብሄር ብቻ የመጣ ለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንረስት ትግራይ ላይም ተከስቶ ስለነበረ ነው። አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ትችላለሁ። ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል። በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች ስልሳ ተማሪዎች ተመድበዋል ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከ ስልሳዎች ውስጥ ሬጂስተር እንዳደረጉ አውቃለሁ ሲኒየሮቹም ተረጋግተው እየተማሩ ነው ያሉት ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም ምክንያቱም አገራቸው ላይ ስላሉ ኢትዮጵያ ውስጥ ስላሉ ደብረ ብርሃን ውስጥ ስላሉ በነገራችን ላይ ማወቅ ያለብን ነገር ምንድን ነው ይሄ ነገር በሙሉ ጊዜያዊ ነው ይቀረፋል ኢትዮጵያም ትቀጥላለች እኔ የማምነው የትግራይ ተማሪዎች የትግራይ ወላጆች ልጆቻቸው በመላው ኢትዮጵያ ኢትዮጵያ ውስጥ ገብተው እንዲማሩ እምነታቸው እንደሆነ ይገባኛል ይገባኛል። ወሎ ዩኒቨርሲቲ ትግራይ ክልል የመጡ ተማሪዎቻችን መጥተዋል። በአጠቃላይ ወደ ስልሳ ናቸው ተመድበው የነበሩት ወደ 47 48 ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደው አግባብ ከዚህ ቀደም ባደረግነው የአቀባበል ስነሥርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል። ትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመድበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበር። ወጣቱ እንደ አንድ ኢትዮ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው። በዚህ ሰዓት የሚያስፈልግን አንድነት መተባበር እንጂ እንዲሁ ተለያይተን የምንዘልቀው ነገር አይደለም። ስለዚህ አለ የሚባለው ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ በዓይኔ የማየው ነገር ስለሆነ ተማሪዎች በክልላቸው ብቻ እንዲማሩ የተደረገ ውሳኔ በኔ አመለካከት ተቀባይነት የለውም። ስትመጣ አንተና ጓደኞች ይህ የተደረገላቸው አቀባበል አለ ደስ በሚል ሁኔታ አሪፍ አቀባበል ተደርጎልን በሰላም ነው የገባ ነው። አሁንም በሰላም ነው ያለ ያለ ነው ማለት ነው። እንዲህም ሲል መልእክቱን ያስተላልፋል። ማስተላልፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት፣ መተባበር፣ በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድናደርግ መልእክት ነው። በሳይንስና ከፍተኛ ትምህርት ሚኒስትር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደ ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ። ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው ለእኛ ሁሉም ዩኒቨርሲቲዎች ባወጡት መርሃግብር መሰረት ተማሪዎችን ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም። እስካሁን አንዴ በሶፍትዌር ነው ምደባ የሰራ ነው። ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምን ነው። የትግራይ ክልል ትምህርት ቢሮ ኃላፊ በቅርቡ ለብዙኃን መገናኛ ድርጅቶች በሰጡት መግለጫ አማራ ክልል የተመደቡ ስድስት መቶ ተማሪዎች ወደ አማራ ክልል እንደማይሄዱ አሳውቀው ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን፣ እናመሰግናለን። አሁን ወደ ኤርትራ እናቀናለን። ኤርትራ ውስጥ የነብሰ ጡር እናቶች ማቆያ ተቋማት ቁጥር እየጨመረ በመሄዱ በእናቶችና ሕጻናት ላይ የሚገጥም ሞት ቁጥር እየቀነሰ ነው ሲሉ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነ ተዋልዶ ኃላፊ አቶ ኤፍሬም ዝብአይ ተናግረዋል። ብርሃን በርሀ ቀጣዩን ዘገባ ልኩልናል። በኤርትራ የነብሰ ጡር እናቶች ማቆያ ተቋማት ቁጥር በመጨመሩ በእርግዝናና ወሊድ ወቅት ለእናቶች የሚሰጠው የሕክምና አገልግሎት እንደጨመረና እንደ ኤውሮጳውያን አቆጣጠር በ1991 በህክምና ተቋማት የጤና ክትትል የሚያደርጉ ነፍሰ ጦር እናቶች ቁጥር ስድስት ከመቶ የነበረው አሁን ወደ ዘጠና ስምንት ከመቶ ከፍ እንዳለና በህክምና ተቋማት የሚወልዱ እናቶች ቁጥርም ወደ ስልሳ ሁለት ከመቶ ከፍ እንዳለ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነ ተዋለው ኃላፊ አቶ ኤፍሬም ዝብአይ ለቪኦኤ ተናግረዋል። አቶ ኤፍሬም በመቀጠል የተቋማቱ ቁጥር መጨመር በእናቶችና በህፃናት ያጋጠም የነበረው ሞት እንደቀነሰም ተናግረዋል። ኣብ ሚኒስትሪ ጥዕና ኣብ 2ሸ ዝገበርና መፅናዕት ኒ ኣብ ማተርኒቲ ወይ ወይ ኣብ መፀበይ ነፍ ፅራ ተፀብን ዝሓረሳ ክሳብ ሕጂ ሞት ተመዝገበ ነገር ገርመካ ሞይቶም ዝተወልዑ ዕሸላት ካብ ሓሙሽተ ይበዝሕ ምጉዳል መጠን ሞት ኣዴታት ዕሸላትን ብጣዕሚ ልዑል ማለት እዩ እንደ ኣውሮጳውያን ኣቆጣጠር በሁለት ሺህ አስራ ሰባት በተደረገው ጥናት በነፍሰ ጡር ተቋማቱ ውስጥ ከወለዱ እናቶች ሞት ያጋጠማት የለም። በተቋማቱ ከተወለዱ ህጻናት ውስጥም አምስት ብቻ ናቸው የሞቱት። ስለዚህ የማቆያ ተቋማቱ የእናትና ህፃን ሞት ቁጥርን በመቀነስ ረገድ ከፍተኛ ሚና አላቸው። ይህም በመገንዘብ የህዝብ ተወካዮች ምክር ቤት አባላት በሁሉም የጤና ተቋማት ውስጥ ተጨማሪ የነፍሰ ጡር ማቆያ እንዲሰራ አጽድቋል። ብለዋል። በአፍሪቃ በመጓጓዣ እጥረትና አለመኖር ምክንያት ብዙ ነፍሰ ጡር እናቶች ለሞት እንደሚዳረጉ የተናገሩት አቶ ኤፍሬም የኤርትራ መንግስት የማቆያ ተቋማትን አስፈላጊነት በመረዳት ከዞባ ማእከል በስተቀር በተቀሩስ አምስት ዞባዎች ማለት የአስተዳደር ክልሎች ውስጥ አርባ ሁለት ተቋማት ተገንብተው ስልሳ ከመቶ በሩቅ አካባቢ የሚኖሩ እናቶች ተጠቃሚ መሆን እንደቻሉ ተናግረዋል አብ ክልተ ሽሕን ክልተን ግና በሃገር ደረጃ ኣርባዓን ክልተን መጸበይ ነፍሶ ፅረት አለዋና ማለት እዩ ካብኣተን ሕጂ ትሸዓተ ኣብ ጋሽ ባርካ ኣለዋ ከሁለት ሺ ሁለት ዓመተ ምህረት ጀምሮ በአገር ደረጃ አርባ ሁለት የነፍሰ ጡር ማቆያ ተቋማት ተሰርተዋል። ከእነዚህም መካከል በዞባ ጋሽባርካ ዘጠኝ፣ ዞባ አንሰባ አስራ ሶስት፣ ዞባ ደቡባው ቀይ ባህር ስድስት፣ ዞባ ሰሜናው ቀይ ባህር አምስት፣ ዞባ ደቡብ ደግሞ ዘጠኝ ማቆያ ተሰርተው ስልሳ ከመቶ የሚሆኑ በሩቅ አካባቢ የሚኖሩ እናቶች ተጠቃሚ ለመሆን ችለዋል ብለዋል። ከተለያዩ ቦታዎች የሚመጡ ነፍሰ ጡር እናቶች በማቆያ ተቋማቱ ከሦስት እስከ አራት ሳምንት እንደሚቆዩ የተናገሩት አቶ ኤፍሬም እናቶች ከወሊድ በፊትና በኋላ የሚያጋጥማቸውን ሞት ለመቀነስ የሕክምና ክትትልና ሌሎች አገልግሎቶችን በነፃ እንደሚያገኙ ተናግረዋል። ክትትል ነፍሰ ጡራት ቀጻሊ ዝግበረለን ካልእ አስተምህሮ ይዋሃበን እዩ ብድሕሪው ክትትል ድሕር ሕሲ ከመወለዳቸው በፊትና በኋላ የሕክምና ክትትልና ምርመራ ይደረግላቸዋል። ትምህርትም ይሰጣቸዋል። ከሩቅ ቦታ ለሚመጡ እናቶች በተለየ ከወሊድ በኋላ ሁለት ሳምንት እንዲቆዩ ይደረጋል። ከዚህም በተጨማሪ የንጽህና መጠበቂያ ቁሳቁሶች፣ ቢጃማ፣ አጎበር፣ የምግብና የመኝታ አገልግሎት የኤርትራ የጤና ሚኒስቴር ከተባበሩት መንግስታት የልማት ፕሮግራም ጋር በመተባበር ነፃ አገልግሎት እንዲያገኙ ይደረጋል። የነፍሰ ጡር ማቆያ ተቋማቱ በዋናነት የመጓጓዣ እጥረት ባለበት አካባቢና ከጤና ተቋማት ርቀው ለሚኖሩ ነፍሰ ጡር እናቶች ተብለው እንደተሰሩ የተናገሩት አቶ ኤፍሬም፣ ነፍሰ ጡር እናቶች በወሊድ ወቅት አስፈላጊውን የሕክምና እርዳታ እንዲያገኙ ታስቦ ህብረተሰቡ በአቅራቢያው በሚገኝ የጤና ተቋማት ውስጥ በአካባቢው በሚያገኛቸው ጥሬ ነገሮች ተጠቅሞ ተቋማቱን እንደሚገነባቸው ተናግረዋል። የነፍሰ ጡር ማቆያ ተቋማቱ አስፈላጊውን አገልግሎት በአስፈላጊ ጊዜ እንዲሰጡ በማድረግ በኩል የጤና ባለሙያዎች አስተዋጽኦ ትልቅ እንደሆነም አቶ ኤፍሬም ተናግረዋል። በኤርትራ ካሉት አርባ ሁለት የነፍሰ ጡር ማቆያ ተቋማት ውስጥ 85 ከመቶ የአምቡላንስ አገልግሎት ባላቸው ጤና ተቋማት ውስጥ እንደተሰሩና የተቀሩት 15 ከመቶ ደግሞ የመጓጓዣ አገልግሎት ባለበት አካባቢ እንደተሰሩ በኤርትራ የጤና ሚኒስቴር የቤተሰብ ጤናና ስነተዋልዶ ኃላፊ አቶ ኤፍሬም ዝብአይ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃንን ለዘገባው ዘገባው እናመሰግነዋለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በዛሬው የቴክኖሎጂ አፍታ ላይ ከወጣት ማርታ ፀሐይ ጋር ቆይታ አድርገናል። ማርታ እንደ ኤሮፓያን አቆጣጠር በሁለት ሺ አስራ አምስት አመተ ምህረት በዚህ በዩናይትድ ስቴትስ በነበረው የያሊ ማንዴላ ዋሽንግተን የአፍሪካ ወጣቶች መሪዎች ጉድኝት መርሃ ግብር ላይ ተሳታፊ ነበረች። ወደ ሀገር ቤት ተመልሳ ያከናወነቻቸውን ቴክኖሎጂ ቀመስ እንቅስቃሴዎች ሀብታሙ ስዩም እንደዚህ ያሰማናል። フフフ。<music> ከአራት ዓመታት በፊት ማርታ ፀሐይ ወደ አሜሪካ ምድር መጥታ ነበረ። ብቻዋን አልነበረችም፣ ከኢትዮጵያ ከተመረጡ አስራ ሶስት ወጣቶች እንዲሁም ከመላው የአፍሪቃ አህጉር ከተውጣጡ ወጣቶች ጋር ጭምር እንጂ። የሊደርሽፕ ፕሮግራም ነበር። ስድስት ሳምንት አካባቢ እኔ ኒውዮርክ ዋግነር ኮሌጅ የሚባል ነበረ የተከታተልኩትና ስድስት ሳምንት የሊደርሽፕ ችሎታችንን ለማብቃት የሚያስችሉ የተለያዩ ፕሮግራሞች ላይ ስንሳተፍ ነበረ። ከዛ በኋላ ደግሞ የፕሬዚደንሻል ሰሚት ነበረ ከፕሬዚዳንት ኦባማ ጋር ፕሮግራም ነበረም። የአራት ቀን ፕሮግራም ነበር አጠቃላይ። አንደኛው ፕሮግራም የአንድ ቀን ፕሮግራም ተቀራራቢ ኤክስፔሪንስ ካላቸው ወጣቶች ጋር የተለያዩ ኤሪያዎች ላይ ልምድ ያካበልትበት ፕሮግራም ነበረ። ማርታ የአሜሪካ ቆይታዋን አጠናቃ ወደ ሀገር ቤት የተመለሰችውም ከኃላፊነት ጋር ነበር የያሌ ወጣት መሪዎች የጉድኝት መርሃ ግብር የምስራቅ አፍሪካ ክንፍ የቦርድ አባላት እንዲሆኑ ከተመረጡት መካከል አንዷ በመሆኗ መርሃ ግብሩ መጻኢ ዘመኑ ምን መምሰል እንዳለበት ምን ማሻሻል እንደሚኖርበት የማማከር ሥራ ሠርታለች። የቀሰመችውን የሥራ አመራር ክህሎት የበለጠ በተግባር ያሳየችበትን እንቅስቃሴ የጀመረችው ግን ዳካር ሴኔጋል ላይ የተካሄደውን የሥነ ተዋልዶ የጤና ጉባኤ ከታደመች በኋላ ነው። የእጅ ስልኮችን በመጠቀም ለዩኒቨርሲቲ ተማሪዎች የሥነ ተዋልዶ ጤናን የሚመለከቱ መረጃዎችን ለማዳረስ ነበር የወጠነችው። አዲስ ኢኖቬቲቭ የሆኑ አይዲያዎች ሲመጡ ያለ መድፈር ነገር አለ ኢን ጀኔራል ኢትዮጵያ ውስጥ ሌላም ሀገር ላይም የተሞከረ ነገር ነው መተግበር የምንፈልገው እና ብዙም ተቀባይነት አላገኘን ነበረ። አጋጣሚ የሆነው ዩስ ሻምፒዮን ኢኒሽቲቭ የሚባል ፕሮግራም ለመጀመሪያ ጊዜ ከኢትዮጵያ፣ ከአሜሪካ፣ ከኢንዲያ እና ከፓኪስታን የሥነ ተዋልዶ ጤና ላይ እየሰሩ ያሉ ወጣቶችን የዩስ ሻምፒዮን ብለው ፕሮግራም ዴቨሎፕ አድርገው ነበር እና እዛ ላይ ከሶስት ኢትዮጵያ የሚወክለው ከሄዱ ወጣቶች መካከል አንዷ ነበርኩ። በተለይም የሥነ ተዋልዶ ጤና ላይ ያለውን ችግር የሚፈታ ፕሮግራም እንድንቀርብ ፕሮጀክት እንድናቀርብ ነበር የተጠየቅ ነውና፣ ይህን ብዙ ጊዜ ምንም ድጋፍ ያላገኘሁበትን አይዲያ የቀርሼ አቀረብኩላቸው። የአስራ ሁለት ሺህ ዶላር ሽልማት ወይም አዋርድ አገኘው። የስነ ተዋልዶ ጤና ትምህርትን በእጅ ስልኮች የሚያዳርሰው መርሃ ግብር ለአንድ ዓመት የቆየ ነበረ። ሶስት ነገሮችን ነው ለማገናኘት የሞከር ነው። የስነ ተዋልዶ ጤና ችግር አለ ኢንፎርሜሽን ማጣት ምክንያት የሚመጣ በተለያዩ ችግሮች ግን ሜንሊ በኢንፎርሜሽን ማጣት የሚመጡ የመጡ የተለያዩ የስነ ተዋልዶ ጤና ችግሮች አሉ። ሞባይል ቴክኖሎጂን ሊንክ ለማድረግ ሞከር በዋነኝነት የፕሮግራሙ ዓላማ የነበረው የስነ ተዋልዶ ጤና መረጃ ለተማሪዎች ማቅረብ ነው። ጀመሪያ ላይ ፕላናችን የነበረው ሦስት ሺህ ሁለት መቶ የሚደርሱ ተማሪዎችን መድረስ ነበር ግን በተለያዩ ምክንያቶች ቻሌንጆች ምክንያት ወደ ሁለት ሺህ አምስት መቶ የሚደርሱ ተማሪዎችን በዚህ ፕሮግራም መድረስ ችለናል ማለት ነው። ሁለት ሺህ አምስት መቶ እንግዲህ ወደ በብዛት ወንድ ተማሪዎች ናቸው ፕሮግራሙ ላይ የተሳተፉት። ወደ ሀምሳ ዘጠኝ ፐርሰንት የሚሆኑት የወንድ ተሳታፊዎች ናቸው ፕሮጀክት ላይ የነበሩት። ከዛ በተጨማሪ ደግሞ ሴቶቹ አርባ አንድ ፐርሰንት አካባቢ ነበር። ከስነ ተዋልዶ ጤና ትምህርት በተጨማሪ ለወጣቶች በአቅራቢያቸው የሚገኙ የጤና ማዕከሎችን የሚጠቁመው መርሃ ግብሩ በዩኒቨርሲቲ ውስጥ በሚማሩ ተማሪዎች ዘንድ መልካም ለውጥ እንዳመጣ ማርታ ትናገራለች። ተማሪዎች ለእነሱ በሚመች መንገድ መረጃ እንዲደርሳቸው አድርገናል። ውጤቱን ለማየት አሰስ ስናደርግ ያየነው ነገር አንደኛው ተማሪዎች ምን ያህል እውቀት ጨምሮላቸዋል የሚለው ነው። ቅድም እንደገለጽኩልህ ጥያቄና መልስ ስንጠይቅ ምንድን ነው ስናደርግ የነበረው መጀመሪያ ላይ የተጠየቁ ጥያቄዎች ጥያቄ እንጠይቃለን፣ ለተማሪዎች እንጠይቃለን፣ እንዲሳተፉ እናደርጋለን። ከዛ በኋላ መልሱን እንልክላቸዋለን፣ ትክክለኛው መልስ የጥያቄውን እንዲያውቁት ማለት ነው። ምንድነው ከሆነ ጊዜ በኋላ ስናደርግ የነበረው ያንን ተመሳሳይ ጥያቄ ተማሪዎችን እንጠይቃለን። ምናልባት ምን ያህል የእኛ ፕሮግራም ምን ያህል ውጤት አምጥቷል የሚለውን ለማየት ማለት ነው። ያ የሚያሳየን እንግዲህ ኦልሞስት ወደ ስልሳ ፐርሰንት እውቀት እንዲጨምርላቸው አድርጓል ማለት ነው። ማርሳ ጸሐይ አሁን ላይ ደግሞ ፊትዋን ወደ ሌላ የቴክኖሎጂ መስክ አዙራለች። እኔ ቴክኖሎጂ ወደ ማህበረሰቡ መቅረብ አለበት ብዬ አስባለሁ። የማህበረሰቡን ችግር በየቀኑ ዴይ ቱዴይ የምናያርጋቸውን ነገሮች ቴክኖሎጂ መፍታት የሚችላቸው ነገሮች አሉና ስፔሻሊ ማጆሪቲው በአብዛኛው ሕዝብ የሚኖረው በገጠሪቷ ኢትዮጵያ ነው እና የገጠሪቷ ኢትዮጵያ ሕዝብ ከቴክኖሎጂ ጋር ተቀራርቦ ያሉትን ችግሮች አድሬስ የሚያደርግ የቴክኖሎጂ ፕሮግራም ቢኖረኝ ደስ ይለኛል። ቅርብ ጊዜ እንጌጅ ያደረግኩበት ፕሮግራም ምንድነው የሶላር ፓምፕ ለገበሬዎች እንዲቀርብ እንዲዳረስ የማድረግ ስራ እየሰራ ነው። የመጪው ዘመን ዕቅዷ መካከል አንዱ ቀደም ብላ ላይ ጀመረችው የስነ ተዋልዶ ጤና የስልክ መርሃ ግብር በተለያዩ ዩኒቨርስቲዎች ማዳረስ መሆኑን የነገረችን ማርታ ፀሐይ መርሃ ግብሩን ከሚደግፉት ተቋማት አበረታች ምላሽ በማግኘቷ ሕልሟ ሳይዘገይ እውን እንደሚሆን ተስፋ ሰንቃለች። ለአሜሪካ ድምፅ ራዲዮ ሀብታሙ ዝዩም፣ ዋሽንግተን ዲሲ አድማጮች አብራችሁን ስለነበራችሁ እናመሰግናለን። ኤደን እና ሀብታሙ አብረናችሁ ነበር። ደህና ደሉ ኩን ራዲዮ ሰገለ አሜሪካቲ